የዛሬው መልእክቴ ትንሽ የተለየ ነው፣ ምክንያቱም ስለ ግዴታ ነው የሚናገረው። እና ማርቆስ ወንጌል ምዕራፍ 8 ከቁጥር 31 ጀምሮ፣ በእርግጥ ከቁጥር 30 ጀምሮ ነው እዚህ ጋር የጻፍኩት። ጌታ ኢየሱስ ክርስቶስ ባለፈው ሳምንት ደቀ መዛሙርቱ ጋር ውይይት፣ ጥያቄና መልስ ካደረገ በኋላ ከዛ የቀጠለ ነው እና ደቀ መዛሙርቱ ትዝ ይላችሁ እንደሆነ አንተ ክርስቶስ ነህ፣ ጴጥሮስ ሁሉንም ወክሎ አንተ ክርስቶስ ነህ፣ በማቴዎስ ላይ ደግሞ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለውን መልስ ከመለሱ በኋላ ይሄ በጣም አስፈላጊ መልስ እንደሆነ ጌታ ኢየሱስ ክርስቶስ ተናግሮ ከዛ በመቀጠል ትምህርት ሲያስተምራቸው ነው የምታዩት። እና ቁጥር 31ን ሳነብላችሁ፣ ቁጥር 31 ውስጥ ያለውን ነገር ታስተውላላችሁ። እንደዚህ አላቸው ጌታ ኢየሱስ። ያንን መልስ ከመለሱ በኋላ ለማንም እንዳይናገሩ አዘዛቸው። ግን ቁጥር 31 የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎች ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም፣ ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር ይላል። ቃሉንም ገልጦ ይናገር ነበር። በጣም አስደናቂ ትምህርት ነው። ለምን ያህል ደቂቃ ወይም ለምን ያህል ሰዓታት ደቀ መዛሙርቱን እንዳስተማረ በዚህ ላይ ግልጥ አይደለም። ግን በጣም ጭምቅ ያለ ሀሳብ ነው ማርቆስ ያቀረበልን። ጌታ ኢየሱስ ደቀ መዛሙርቱን ያስተምራቸው ነበር እና የሚያስተምራቸውን ነገር ነው ዛሬ ያስተምራቸው የነበረውን ነገር ነው የምንመለከተው እና እዚህ መግቢያ ላይ ካስቀመጥኩት አንዳንድ ነገሮች እነዚህ ደቀ መዛሙርቱ በጴጥሮስ በኩል የመለሱት መልስ ሰማያዊ መገለጥ እንደሆነ ሰማያዊ መረዳት እንደሆነ እና በጣም ጠቃሚ መረዳት እንደሆነ እና ጌታ ኢየሱስ ክርስቶስ የመጣበትን ዓላማ ቁልጭ አድርጎ ያስቀመጠ እንደነበረ እና ከዛ ዓላማ ላይ ጌታ ኢየሱስ ክርስቶስ ተነስቶ ከዛ መገለጥ ላይ ተነስቶ ያ መገለጥ የቤተ ክርስቲያን መሰረት እንደሆነ፣ የእምነታችን መሰረት እንደሆነ በዛ መገለጥና እውነት ላይ የቆሙ ክርስቲያኖች ሰይጣንና አጋንንት የጠላት የዲያብሎስ ጭፍራዎች ሊቋቋማቸው እንደማይችሉ ቤተ ክርስቲያንንም ጭምር ጌታ ኢየሱስ አስተማረ ነገራቸው እና ይህንን የምናየው ማቴዎስ ወንጌል ምዕራፍ 16 ላይ ነው። ይህ ፓራሌል ክፍሎች ስለሆኑ እና ከዛ ቀጥሎ ነው እንግዲህ ይህንን ጌታ ኢየሱስ ክርስቶስ የተናገረው ቁጥር 31ን። እና ዛሬ ትኩረቴ ቁጥር 31 ላይ ነው ግን አንዳንድ ቃሎች ቃሎችን ብናስብባቸው ጥሩ ነው ብዬ የመረጥኳቸው ቃሎች አሉ። ለመጀመሪያ ያህል እዚህ መግቢያ ላይ ገና ቁጥር 31ን ስትመለከቱ ጌታ ኢየሱስ ስለ ራሱ የተናገረው የሰው ልጅ ብሎ ነው። ይሄ እነ ጴጥሮስ የገለጡትን መግለጫ ወይም አገላለጽ በሌላ መንገድ ራሱ ያቀረበበት መንገድ ነው። ላይም የሰው ልጅን ማን ይሉታል ነው ያላቸው። እናንተስ የሰው ልጅ ማን ትሉታላችሁ ነው ያላችሁ። አሁንም የሰው ልጅ ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው እና የሰው ልጅ ጌታ ኢየሱስ ክርስቶስ ራሱን ሲናገርበት ስጋ ለብሶ የመጣ አምላክ መሆኑን ለመግለጥ በልዩ ልዩ መንገድ ይገልጠው ከነበረባቸው መግለጫዎች አንዱ እንደሆነና ራሱን የሚጠራበት አጠራር እንደነበረ በሰዎች ፊት፣ በተለይ በደቀ መዛሙርቱ ፊት፣ በሚሰሙትም ፊት እንድናስተውል ያስፈልል ይፈልጋል። ሁለተኛው የቃላት ትኩረት እዚህ ጋር ያስቀመጥኩት ቁጥር 31 መጨረሻ ላይ ያለውና የርዕሴ ዋና ርዕሴ ምክንያት የሆነ ነው። ርዕሴን አይታችሁት እንደሆነ መጀመሪያው ላይ ክርስቶስ ያስተማረው ግዴታ ነው የሚለው እና ጌታ ኢየሱስ ክርስቶስ እዚህ ጋር ቁጥር 31 መጨረሻው ላይ የሰው ልጅ አለና ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም፣ ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር ነው የሚለው። ይሄ እንዲገባው የሚለው ቃል በአማርኛ ግዴታ አለበት የሚለውን በደንብ አያሳይም። ግን በእንግሊዝኛ መስት ነው የሚለው። መስት ማለት ግድ መሆን ያለበት ነገር ነው እዚህ ጋር የእንግሊዝኛውን አስቀምጫለሁ እንዲገባው የሚለው በትምህርት ውስጥ እንደተጠቀመው ጌታ ኢየሱስ ክርስቶስ እንደተቀመጠው ጌታ መፈጸም ያለበትን ግዴታዎች ነው የሚናገረው እና በጣም ይገርማችኋል ይሄ አዲስ ኪዳን ላይ በሙሉ ሰዎች ትኩረት አልሰጡበትም አዲስ ኪዳን ላይ በሙሉ በተለያየ ቦታ ይሄ ቃል ተጠቅሶ ታዩታላችሁ መስት ነው። ጌታ ኢየሱስ ክርስቶስ ሊያደርግ የሚገባው ግዴታ ነው። የግሪኩም ዲኖ የሚለው እና ነሰሰሪ የሆነ ነገር፣ የማይቀር ነገር፣ በጣም አስፈላጊ የሆነ ነገር፣ የግድ መደረግ ያለበትን ነገር፣ የማይቀርን ነገር የሚጠቁም ቃል ነው። አሁን እዚህ ጋ የተጠቀሰው ቃል በቀጥታ ቁጥር ሰላሳ አንድ ላይ ያሉትን ነገሮች በሙሉ ስንመለከት ይሄ ይገባዋል የሚለውን ነገር መስት ብሎ ጌታ ኢየሱስ ያስቀመጠውን ነገር ስናይ አራት ዝርዝር ነገሮችን ጌታ ኢየሱስ ክርስቶስ መፈጸም እንዳለበት ይናገራል። እነዚህን አራቱን ነገሮች ነው የምንመለከተው እና እኔ እንዲህ የሚል ጥያቄ ጠይቅ ያለው መጨረሻ ላይ ትዝ እንደምትመለከቱት ግድ መሆን አለበት በማለት ጌታ ኢየሱስ ያስተማራቸው እና ለደቀ መዛሙርቱ የነገራቸው ያለው ነገር ምን ምንድን ነው የሚያካትቱት? እነዚህ አራቱን ነገሮች በትክክል ማወቅና መረዳት በክርስትና እምነታችን የማይናወጥ መሠረት ላይ እንድንቆም የሚያደርገን ነው። አሁን ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ነበረ ትዝ ይላችሁ እንደሆነ እና ከሰማይ ነው የመጣው እና ከሰማይ መጥቶ ወደ ምድር በምድር ላይ መመላለሱን እና አምላክ ሆኖ የሰውን ሥጋ መልበሱን አንዳንድ ሰዎች እንደማይረባ እንደማይገባ ነገር ይቆጥራሉ። ይሄ ጌታ ኢየሱስ ክርስቶስ አሁን አምላክነቱን ትተን በምድር ላይ የተመላለሰ የነበረበትን አመላለስና በቀራኒው መስቀል ላይ የተሰቀለውን መሰቀል አንዳንድ ሰዎች እንደ መቀሰፍ እንደ መቸገር ሊቆጥሩትም ይችላሉ። በእርግጥ ትንቢተ ኢሳያስ ምዕራፍ 53ን ብታነቡ እንደዚህ ተብሎ ተጽፏል። እሱ ደም ግባት ስለሌለው፣ ውበት ስለሌለው፣ በጣም ማራኪ ስላልሆነ አቀራረቡ በሙሉ በአሁኑ ዘመን እንዳሉት ሰባኪዎችም እንኳን ስላልነበረ ደም ግባት ስለሌለው እናየው ዘንድ እናደንቀው ዘንድ እኛ አልፈለግንም። እንዳውም እንደተረገመ፣ እንደተጣለ፣ በእግዚአብሔር እንደተቀሰፈ፣ እንደታመመ ቆጠር ነው ብለው ይናገራል። ያ የትንቢቱ ፍጻሜ ጌታ ኢየሱስ ክርስቶስ ላይ ሆኗል። እና አንዳንድ ሰዎች ግራ ይገባቸዋል። ለምንድን ነው የሆነው? በእርግጥ ተገዶ ነው ወይ? በሰዎች ሀይል ግን የጌታ ኢየሱስ ክርስቶስ እነዚህን አራት ነገሮች ለማድረግ የፍቅርና የውዴታ ግዴታ ውስጥ ገብቶ ነው ወደ ምድር የመጣው እና አንዳንድ ነገሮቹን ከአራቱ ነገሮች አለፍ አለፍ እያልኩ አራቱንም እጠቅሳቸዋለሁ ግን ፈጠን ፈጠን እያልኩ እመጣባቸዋለሁና፣ የመጀመሪያው ነጥቤ የመጀመሪያው ግዴታ ብዙ መከራ መቀበል ነው። አሁን ቁጥር 31ን ስታዩ ጌታ ኢየሱስ የሰው ልጅ ብዙ መከራ ሊቀበል ግዴታ ሆኖበት ነው የመጣው። ማለት ሰዎች ና መከራ ተቀበል ግድ አለብህ ብለው ሰዎች አስገድደውት አይደሉም። ራሱ እኔና እናንተ ለመዳን እኔና እናንተ መዳን የምንችለው እሱ በዚህ ውስጥ ካለፈ ብቻ ስለሆነ እዚህ ግዴታ ውስጥ ራሱን በውዴታ አስገብቶ ነበር። ምናልባት እንደዚህ አድርጋችሁ ታውቁ እንደሆነ አላቅም ለፍቅር ስትሉ ወይም ሰዎችን ለመጥቀም ስትሉ ራሳችሁን የጎዳችሁባቸው ሁኔታዎች አጋጥሟችሁ ያውቃል? ግድ ይህንን አድርጌ እነዚህን ሰዎች ረዳቸዋለሁ ብላችሁ ያላችሁበት ጊዜ መከራም የሚያስቀብለው ነው፣ የሚያስቸግረው ነው። እንደዚህ አይነት ሰዎች በምድር ላይ ሊኖሩ ብዙ አይችሉም። ግን ጌታ ኢየሱስ ክርስቶስ መከራ መቀበል ግዴታው ሆኖ የፍቅር ግዴታው ሆኖ በዚህ በመከራ መቀበል ውስጥ ለማለፍ መስት ሆኖበት ግዴታ ሆኖበት ወደ ምድር መጣ። እዚጋ እንደምታዩት ጌታ ኢየሱስ ወደ ምድር የመጣበት ዓላማ ብዙዎችን ከኃጢአት እስራት ነፃ ለማውጣት ብዙዎችን በመፈወስ ማንም ሊረዳቸው የማይችላቸውን ሰዎች ማንም ሊረዳቸው ከሚችል ከእርዳታ ውጪ ከችሎታ ውጪ የሆኑ ሰዎችን ረድቶ ሰላምን፣ ረፍትን፣ ነፃነትን የዘላለም መንግስት ስጦታን ለመስጠት ነው የመጣው። ጌታ ኢየሱስ ከሰማይ የመጣበት ተልእኮ ሰማይን ትቶ የሰውን ስጋ የለበሰበት ሰማያዊ ክብሩን ሁሉን ነገር ትቶ በዚህ ቆሻሻና በኃጢአት የተሞላች ዓለም ውስጥ የገባበት ምክንያት በዓላማ ነው። ግዴታ ይዞት ነው ያ ግዴታ የምን ግዴታ ነው የፍቅር ግዴታ ይዞት ነው ለእኔና ለእናንተ መዳን ብቸኛው እግዚአብሔራዊ ጥበብና እግዚአብሔራዊ መንገድ የሆነው ይሄ ብቻ ስለነበረ ነው ክብር ሁሉ ለእግዚአብሔር ይሁን ስለዚህ በመጣበት ጊዜ አንዱ ትልቁ አላማው እኔና እናንተ ያለንበትን መከራ ውስጥ ገብቶ መከራችንን በራሱ ላይ አድርጎ መከራችንን መቀበል ነበር። ምናልባት አንዳንድ ክፍሎችን ማየት ጥሩ ነው። ምዕራፍ 9 ቁጥር 12 ላይ አንድ ሳነቦ ማርቆስ ወንጌልን በጠቅላላ የሚገርም ቃልም አግኝቻለሁ። የሚቀጥለው ገጽ ላይ ነው ያለው እና ምን ይላል? ደቀ መዛሙርቱ አንዳንድ ጥያቄ ጠይቀውት ነው ግን ቁጥር 12 ላይ እሱም መልሶ ኤልያስማ፣ አስቀድሞ ይመጣል፣ ሁሉንም ያቀናናል። ስለ ሰው ልጅም እንዴት ተብሎ ተጽፏል ብሎ እንዴት ተብሎ ተጽፏል የሚል አይነት ጥያቄ መልክ ነው ያቀረበው ብዙ መከራ እንዲቀበል እንዲናቅም፣ እንደዚህ ተብሎ እንደተጻፈ ይናገራል እና የሰው ልጅ ብዙ መከራ ሊቀበል ግዴታው ነበር ጌታ ኢየሱስ ክርስቶስ እና እዚህ ላይ ቁጥር 12 ምዕራፍ ዘጠኝ ላይ ያለውን ስትመለከቱ ይገርማቸዋል። እንዲቀበል ብሎ እንዲናቅም ሊናቅ በመናቅ መከራ ሊቀበል የሰውን ስቃይ በራሱ ስጋ ላይ ወስዶ ስለ ሰው ስቃይ እሱ በስጋው በምድር ላይ በመመላለሱ በቀራንዮ መስቀል ላይ በመሰቀሉ የእኛን ስቃይ ወስዶ እሱ ሊሰቃይበት ማለት መከራ ሊያይ ጌታ ኢየሱስ ክርስቶስ ግድ ሆኖበት ነው የመጣው። ማለት አሁንም ይሄ ግድ የሚለውን ቃል ከተለየ ሁኔታ መነጠል ያስፈልጋል። በሰዎች ተገዶ አይደለም፣ በራሱ ፈቃድ ግን ለእኛ መዳን ግድ ብሎት የውስጥ ግዴታ፣ የእግዚአብሔር ዓላማና ቅድ ግዴታ ይዞት ነው የመጣው። በእርግጥ ጌታ ኢየሱስ ክርስቶስ ፍጹም አምላክ፣ ፍጹም ሰው ስለነበረ ምንም ስተት አልነበረበትም። ግን ትዝ ይላችሁ እንደሆነ መስቀል አካባቢ፣ ስቅለት አካባቢ የነበረው ሁኔታ ሰዎች የሐሰት ምስክሮች ተሰብስበው በጌታ በኢየሱስ ላይ የሐሰት ምስክሮች መሰከሩ እና የተዛባ ፍርድ ትክክለኛ ያልሆነ ፍርድ በጌታ በኢየሱስ ላይ የመጀመሪያ የካህናት አለቆቹ ቀጥሎ ደግሞ ጲላጦስ እንደፈረደበት ከዛም በፊት ሄሮድስ እንደፈረደበት እንመለከታለን እና ከፍርድ ወደ ፍርድ ከሐሰተኛ ፍርድ ወደ ሐሰተኛ ፍርድ በማንኛውም አይነት ሁኔታ እናንተ ራሳችሁ አንድ የፍርድ የተጣመመ ሁኔታ ውስጥ ብትገቡ ደስተኞች ልትሆኑ አትችሉም። ያሰቃያችኋል ውስጣችሁን ቶርች ያደርጋችኋል፣ ያስጨንቃችኋል፣ ይረብሻችኋል። ጌታ ኢየሱስ ክርስቶስ በእንደዚህ አይነት ሁኔታ ውስጥ አልፎ ነበረ የሐሰት ምስክሮች በእሱ ላይ ሲመሰክሩ ሲሰደብ፣ ዘጠኝ 12 ላይ ቅድም ያነበብኩላችሁ ቃል እንዲናቅ እንዲሰደብ ሰዎች መዘባበቻ አድርገውት ነበረ። በጥፊ መተውት ነበረ ፊቱን ሸፍነው በጥፊ እየመቱ በጥፊ የመታህ ማን ነው? እስኪ ትንቢት ተናገር። ማን ነው ከመካከላችን ምናልባት ኤቢሲዲ ወይ ሃለሃ ወይ አበበ በቀለ ምናምን ብለው ራሳቸው የታወቀ ስም አላቸው። ግን በጥፊ የመታህ ከእኛ መካከል ማን ነው? ያሾፉበት ነበረ። መከራ ነው የተቀበለው። ምናልባት ማናችሁም ብትሆኑ ደስተኞች የማትሆኑበትና አንድ ትልቅ ኀፍረት ውስጥ የሚያስገባችሁ በጣም የሚያጸይፋችሁ ነገር ቢኖር ሰዎች ምራቃቸውን አንክ ብለው እንትፍ ቢሉባችሁ ነው። በጌታ በኢየሱስ ክርስቶስ ላይ ተተፍቶበታል። በጅራፍ ጀርባው እስኪተለተል ድረስ ተገርፏል። እና ትንቢት ኢሳያስ 53 ቅድም የጠቀስኩላችሁ በሸላቾቹ ፊት ዝም እንደሚል በግ ተሰቃየ። አፉን አልከፈተም፣ ዝም ብሎ ተዋረደ የሚለውን ቃል ታነባላችሁ። ታመመ፣ ተሰቃየ፣ ስለኛ መከራን ተቀበለ ወዶ። በዚህ መከራ ውስጥ ማለፍ በፈቃዱ ግዴታ ውስጥ እንዲገባ ሆኖ በመጨረሻ በመስቀል ላይ የተሰቃየውን ስቃይ እንመለከታለን። በመስቀል ላይ የቀመሰው መከራና የተሰቃየውን ስቃይ ከዚህም በፊት ስናገር ሰምታችሁኛል። በሁለት ይከፍሉታል የስነ መለኮት ሰዎች። በእርግጥ በመስቀል ላይ ጌታ ኢየሱስ የቆየው ለስድስት ሰዓታት ነው እና ሶስቱ ብርሃን ባለበት ጊዜ ሶስቱ በጨለማ እና የመጀመሪያው የብርሃን ጊዜ ሰዎች ሁሉ እያዩት ነው። ጌታ ኢየሱስ ክርስቶስ መስቀል ላይ የነበረው ይሰድቡት ነበር ብዙዎች። እስኪ ራስህን አድን አንተ አዳኝ ከሆንክ እያሉ ያላግጡበት ነበር። ግን ሁለተኛው ክፍል ሙሉ ጨለማ ነበረ እና ያ ጨለማ የነበረበት ምክንያት ፀሐይም፣ ሰዎችም ማንም ማንም ይሰቃይ የነበረውን ስቃይ እንዳያዩ እግዚአብሔር እሱን የከለለበት ጊዜ ነበረ እና ያ ስቃይ የምን ስቃይ ነበር? የእኔና የእናንተን ኃጢአት ተሸክሞ የእግዚአብሔር ቁጣ በላዩ ላይ የእግዚአብሔር ፍርድ፣ የገሃነመ እሳት ፍርድ፣ የሲኦል ፍርድ በጌታ በኢየሱስ ክርስቶስ ላይ ነው የፈሰሰው። ያንን የእኔና እናንተ መቀበል ያለብንን ከእግዚአብሔር ለዘላለም መለየትና ሲኦል ውስጥ መጣል በዛች ሶስት ሰዓት በተጨናነቀች ሶስት ሰዓት ጊዜ ኦፍኮርስ መስቀል ላይ የዋለው ስድስት ሰዓት ነው ጌታ ኢየሱስ ክርስቶስ ስለ እኛ ወሰደ። ማንም ያንን ስቃይ እንዲያየው እግዚአብሔር አልፈቀደም። ስለዚህ በጨለማ ዘጋው እግዚአብሔር። እና ያ ስቃይ ማንም ሊገልጠው የማይችለውን መከራ ጌታ ኢየሱስ ክርስቶስ የመቀበል ግዴታ ውስጥ ገባ። ለማን ሲል? ለእኔና ለእናንተ መዳን ሲል። ስለዚህ የሰው ልጅ ብዙ መከራ ሊቀበል ሊናቅ፣ ሊሰደብ ሊወገዝ በድንጋይ ስንት ጊዜ ሊወግሩት ሰዎች ሲያስቡ፣ ሲሰድቡት፣ ሲንቁት፣ ሲያመናጭቁት በምድር ላይ በእንደዚህ አይነት ሁኔታ ጌታ ኢየሱስ ክርስቶስ ተመላለሰና ይሄ ግዴታው ነበረ። የጌታ ኢየሱስ ግን የምን ግዴታ? የፍቅር ግዴታ። ወደ ሁለተኛው ነጥቤ ይመጣልሁኝ። ሁለተኛው ግዴታ በብዙዎች የመጣል አብሮ የተያያዘ ነገር ነው፣ ግዴታ ነው። በብዙዎች የመጣል ግዴታ አሁን ይህንን የወሰድኩበት ክፍል ቁጥር 31 ነው። አሁንም የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጻፎችም ሊጣል ይገባው ነበር። ተመልከቱ፣ ሶስት ቡድን ሰዎች ነው እዚህ ጋር ያቀረበው ጌታ ኢየሱስ። የመጀመሪያው ሽማግሌዎች ቀጥሎ፣ የካህናት አለቆች፣ ቀጥሎ ጻፎች። እነዚህ ሶስቱም ቡድኖች ጌታ ኢየሱስ ክርስቶስን ጥለውት ነበረ፣ እና መጣሉ በእነሱ ዘንድ ማለት የእንግሊዝኛው ሪጀክት ሊደረግ ነው የሚለው፣ ፈጽሞ አንቀበልህም፣ አንፈልግህም፣ ልናይህ አንፈልግም አይነት መጣል ነው። ጌታ ኢየሱስ ክርስቶስን ጥለውት የነበረው በእርግጥ እኔ ስጀምር እዚ ጋ አይሁዳውያን በአይሁዳውያንም ጠቅሻለሁኝ። ይህንን የጠቀስኩበት ምክንያት ዮሐንስ ወንጌል ላይ በጣም አስደናቂ ይህንን የሚገልጥ እውነት ስላለ ነው። ዮሐንስ ወንጌል ብዙዎቻችሁ ዮሐንስ ወንጌልን አንብባችሁ ከሆነ ዮሐንስ ወንጌል ምዕራፍ አንድ ላይ ጌታ ኢየሱስ ክርስቶስ የመጣበትን አመጣጥ ዮሐንስ በመግቢያው ላይ ሲገልጠው ከቁጥር ዘጠኝ ጀምሮ እንደዚህ ነው ያለው። ምዕራፍ አንድ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በሱ ሆነ፣ ዓለሙም አላወቀውም ብሎ ተመልከቱ። ማን ነው እሱ? ለሰው ሁሉ የሚያበራው የኔን ትርጉም አግኝታችሁት ከሆነ ከግሪኩ ላይ ቀጥታ ብትተረጉሙት ምንድን ነው የሚለው? ሰውን ሁሉ የሚያበራው ነው የሚለው፣ ለሰው ሁሉ አይደለም፣ ሰውን ሁሉ የሚያበራው። በክርስቶስ ያመነውን በሙሉ ያበራል ጌታ ኢየሱስ ማለት ነው፣ ብርሃን ይሰጠዋል ማለት ነው። እና ወደ ዓለም መጣ። ከዛ በዓለም ነበረ፣ ዓለሙም በሱ ሆነ፣ ዓለሙም አላወቀውም ብሎ ቁጥር 11 የሱ ወደ ሆነው ወደ መጣ የገዛ ወገኖቹም አልተቀበሉትም። አንፈልግህም ነው ያሉት አይሁዳውያን፣ የገዛ ወገኖቹ ጣሉት። ወደ ገዛ ወገኖቹ ነው የመጣው፣ ወደ አይሁዳውያን ከአይሁዳውያን መካከል ስለመጣ ስለዚህ በሰዎች መጠላቱ መልካም እያደረገ ተቀባይነት ማጣቱ፣ የገዛ ወገኖቹ ራሱን አለመቀበላቸው፣ አይሁዳውያን በሰዎች መጠላቱ መልካም እያደረገ መልካም እያስተማረ ሲያስተምር እያዩ እንዴት በጣም ግሩም ነው፣ ከፈሪሳውያን ከጸሐፍት የበለጠ ነው የሚያስተምረው እያሉ እያሉ ግን አንፈልግህም ይሉት እንደነበረ ታስተውላላችሁ። ተቀባይነት ማጣቱ ከዛ የተቀባይነት ማጣቱን ማርቆስ ሲተነትነው፣ ሽማግሌዎችም የካህናት አለቆችም ጸሐፍቶችም አሉት ነው የሚለው የአማርኛው። ሪጀክት አደረጉት ነው የሚለው የግሪኩና የእንግሊዝኛው። ስለዚህ አንድ በአንድ ጥቂት ነገር ልንገራችሁ። በሽማግሌዎች የመጣል ግዴታ ነበረበት። እነዚህ ሽማግሌዎች ጥቂት ገለጻ ለመስጠት በአይሁድ ውስጥ በአይሁድ ማህበረሰብ ውስጥ ሰባ ሁለት ሽማግሌዎች የሚባሉ ሰባ ሁለት ቁጥር ያላቸው ሳንሄድሪን ነው የሚባሉት፣ ሸንጎ ነው የሚባለው። ሸንጎ የሳንሄድሪን ሸንጎ የሚባል ጉባኤ አለ። እነዚህ በአይሁድ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ነገር ላይ ፈላጭ ቆራጮች ናቸው። በሃይማኖት ነገር ላይ ፈላጭ ቆራጮች ናቸው። ሰባ ሁለት ሰዎች። ከነሱ መካከል አንዱ ኒቆዲሞስ ነው። ሐና ቀያፋ የሚባሉ ሰዎች ነበሩ። ሌሎችም ብዙ ሰዎች ስማቸውን በዝርዝር የማናውቃቸው እና እነዚህ ሽማግሌዎች በፖለቲካ፣ በማህበራዊ ጉዳይ፣ በሃይማኖት ጉዳይ የበሰሉ ሰዎች የሚባሉ ሰዎች ናቸው። እና እነዚህ ሰዎች ነበሩ። አንድ ጊዜ ወደ ጌታ ኢየሱስ ክርስቶስ ኒቆዲሞስ የሚባለውን ሰው በጨለማ ሄዶ እንዲያነጋግረው የላኩት እና የዛን ታሪክ ብታጠኑ ኒቆዲሞስን ላኩት እና ምንድነው አላማቸው የነበረው? አንተ ከእግዚአብሔር እንደመጣ እናውቃለን ብሎ ነው ኢንትሮዲስ ያደረገው ራሱን ኒቆዲሞስ። አላማቸው ምን ነበረ? ከኛ ከሳንሄድሪን አባላት መካከል አንተ አንዱ ብትሆን፣ ምክንያቱም በጣም ፓወርፉል የሆነ ነገር በአንተ እየተሰራ ነው። ምናልባት የሮማውያንን ቅኝ አገዛዝ አስወግደን አንተ ንጉሥ እንድትሆንና እኛ ደግሞ ተአምር የሚሰራ አንድ ሰው እንዳለን እናረጋግጣለን እና ህዝቡም ተቀባይነት እኛን ተቀባይነት እንዲኖረንም እናደርጋለን የሚል ዓላማ ይዘው ነው የላኩት ይባላል። በእርግጥ እንደዛ ነው ሀሳባቸው። ነገር ግን ተመልከቱ ኒቆዲሞስ እንደመጣ ጌታ ኢየሱስ ወንጌል ሰብኮለት ነው የመለሰው። የኔ አመጣጥ የኔ ዓላማ ሰዎችን ከመንፈሳዊ ባርነት ነፃ ማውጣት ነው። መንፈሳዊ ችግራቸውን ማቃለል ነው ከእግዚአብሔር ጋራ እኔ በቀመስኩት መከራና በማየው መከራ አማካኝነት ከእግዚአብሔር ጋር ማስታረቅ ነው። መንፈሳዊ ዘላለማዊ፣ መንግስት ሰማያዊ የሆነ መንግስት መመስረት ነው እንጂ የፖለቲካና የኢኮኖሚ ጉዳይ ውስጥ ገብቼ ልፈተፍት አይደለም የሚል መልስ ነው ጌታ ኢየሱስ የመለሰው። ይህንን አልተቀበሉትም። ስለዚህ ሽማግሌዎች በቀጥታ ምንድን ያደረጉት ጌታ ኢየሱስን ሪጀክት አደረጉት። እና እየተከታተሉ በማጥመድ ሊገሉት ፈለጉ። በመጨረሻ ይገርማችኋል። በመጨረሻ ጲላጦስ ፍርድ ሸንጎ ውስጥ ቀርቦ ጌታ ኢየሱስን ከመረመረ በኋላ ምንም ነገር ሊያገኝ ባለመቻሉ እኔ ሁሉን ነገር አጣርቼ ምንም ወንጀል አላገኘሁበትም እና ይህንን ንጉሳችሁ ልልቀቀ ወይ ሲላቸው ምንድነው ያሉት? እኛ ንጉሳችን ቄሳር ነው እንጂ እሱ አይደለም ነው ያሉት። ቄሳር ነው ምን ፈልገው እሱን አይደለም የምንፈልገው። በጣም ታውረው ነበር። ሽማግሌዎቹ ካህናቶቹም ልክ እንደዚ አይነት ሁኔታ ውስጥ ነው የገቡት። ካህናቶቹም ጌታ ኢየሱስ ክርስቶስን ሪጀክት አድርገውታል፣ ጥለውታል። የካህናት አለቆቹ በእርግጥ ብዙዎቹ የሳንሄድሪን ጉባኤ አባላት ናቸው እና ብሉይ ኪዳንን መጽሐፍ ቅዱስን በደንብ ማወቅ ይጠበቅባቸዋል እግዚአብሔርን ከማወቅና በእግዚአብሔርና በሰው መካከል መካከለኛ ሆነው ከመመላለሳቸው የተነሳ ከካህናት የምትጠብቁት የእርቅ፣ የሰላም፣ የመግባባት ምክንያትና ምንጭ እንዲሆኑ ነው፣ ግን አልነበሩም። ካህናቱ ጌታ ኢየሱስ ክርስቶስ ያስተምረውን ነገር የሚያስተምረውን ነገር ያውቁ ነበረ፣ ሰምተው ነበረ። ሰልለው አረጋግጠዋል አንድም ነገር ከእግዚአብሔር ቃል ውጪ የተናገረው ነገር የለም። እኔ ቃሉን ልሰብክን የመጣሁት ቃሉን ላብራራ የመጣሁት ብሎ ነው ይናገር የነበረው። በቃሉ ምክንያት ምንም ሊወነጅሉት አልቻሉም። ግን ጌታ ኢየሱስ ክርስቶስን ጥለውት ነበር ካህናቱ። ምክንያቱ ምንድ ነው? እነሱ ሃይማኖቱን በሰዋዊ አመለካከት ቀይረውት ሌላ ሃይማኖት አድርገውት ስለነበር ነው። እና አሁን እኔ ይህንን ስናገር በዚህ በፕሮቴስታንቱ ዓለም ውስጥ ያለኝን ትልቅ ስጋትም ደጋግሜ ነግራችኋለሁ። አሁንም እነግራችኋለሁ ለናንተ። የፕሮቴስታንቱ ዓለም አሁን በኢትዮጵያ ውስጥ በአፍሪካ እዚህም ሀገር በተለይ አፍሪካውያንና ኢትዮጵያውያን በሚሰበሰቡበት ቦታ በሙሉ ሌላ ሃይማኖት ሆኗል። በጣም ነው የሚገርማቸው። ሃይማኖቱ ተቀይሯል። ድሮ እኛ የምናውቀው የፕሮቴስታንት ሃይማኖት አይደለም። መጽሐፍ ቅዱሳዊ አይደለም። ቶታሊ መጽሐፍ ቅዱስ አይሰበክም፣ አይነሰም። ጭፈራ ነው፣ ዝላይ ነው። እኔ ሀሌ በቅርብ ቀን ካናዳ ውስጥ የሆነ የቤተ ክርስቲያን የሆነ ክሊፕ ቪዲዮ አንስታ ልካለን ነበር እና ህፃናቶች ሁሉ መድረኩ እዚህ መሀሉ ላይ ይጨፍራሉ። እና በጣም የሚያሳዝን ነገር ነው። ሃይማኖቱ ሌላ ሃይማኖት ሆናል። ልክ ጌታ ኢየሱስ ክርስቶስ አሁን መጥቶ እውነት መናገር ቢጀምር ማንኛውም ቤተ ክርስቲያን አይጋብዘው። ብሊቭ ሚ ኦር ኖት፣ ማንኛውም ቤተ ክርስቲያን አይፈልገውም። መንፈስ ቅዱስ በአካል ቢመጣ አይፈልጉትም። ሰይጣን ግን በአካል መጥቶ ከረባትና ሸሚዝ፣ ልክ እኔ አሁን እንደሆንኩት ለብሶ ዘንጦ መጥቶ እኔ ሰባኪ ነኝ መገለጥ አለኝ ቢል ሁሉም አሜን ብለው እጃቸውን ወደ ሰማይ ዘርግተው ይቀበሉታል። ጌታ ኢየሱስን ግን የሚቀበለው ማንም ሰው የለም። ልክ የካህናት አለቆቹ ያደረጉት አይነት ነገር አሁን እየሆነ ነው። አልፈለጉትም፣ ምክንያቱም ሃይማኖቱን ስለቀየሩት። በእርግጥ ከእግዚአብሔር ጋር መታረግ ግን እኮ ተአምር ነው የከበረ ነገር ነው። ከሞት ወደ ህይወት መሻገር ነው። ጌታ ኢየሱስ ክርስቶስ ካደረገው ነገር እስኪ የሚወነጀል አንድ አንቱ፣ ባለፈው ሳምንት የወዳኛውም ሳምንት አይተን ነበር። እውሩን እጁን ይዞ ማንም ሰው ከእውር እውርን ሊረዳ ብዙ ላይፈልግ ይችል ይሆናል የቀረቡ ሰዎች ካልሆኑ በስተቀር ግን፣ እጁን ይዞ በግሉ አነጋግሮት አይኑን ነክቶ ምንታ ያለ? እንደገና የጠራ ነገር እንዲያይ እንደገና አይኑን ነክቶ በደንብ የጠራ ነገር እንዲያይ በማድረጉ እንዴ ሊጠላ ይገባዋል? እንዴ ሊናቅ ይገባዋል? እንዴ ሊጣል ይገባዋል? የእግዚአብሔርን ነገር እየተናገራችሁ የምትጠሉ፣ የምትናቁ፣ የምትገለሉ ከሆነ ሰዎች የሚያምኑት ሌላ ሃይማኖት ነው ማለት ነው። ስለዚህ ለኃጢአተኛው ብቸኛ መንገድ ይሄ ብቻ ነው። እነሱ ይህንን እውነት ከጌታ ለመቀበል አልፈለጉም። ጌታን እና እውነቱን አብረው ጣሉ። በነሱ መጣል ግድ ነበረበት ጌታ ኢየሱስ፣ ምክንያቱም የሚሰብከው እውነት ስለነበረ የሚናገረው ነገር የእግዚአብሔርን አስደናቂ የማዳም መንገድ ብቸኛ መንገድ ስለነበረ የእግዚአብሔርን ቃል አመቻመችም ነበረ እና ጌታ ኢየሱስ በካህናቱ መጣል ነበረበት በጸሐፎችም መጣል ግዴታ ነበረበት። ይሄ አራተኛው ቡድኔ ነው እዚ ጋ ያቀረብኩት ጌታ የሱስ ከተናገረው፣ በሽማግሌዎች፣ በካህናት አለቆች ቀጥሎ በጸሐፎች። ከዚህም በፊት ነግሪያቸዋለሁ ብዬ አስባለሁ። ጸሐፎች የሚባሉት ስክራይብስ በግሪኩ ግራማቲያስ የሚባሉ ናቸው። ጸሐፎች ናቸው፣ ጸሐፊዎች። እና እነዚህ ሰዎች ጸሐፍት የተባሉበት ምክንያት የሙሴን ህግ፣ የብሉይ ኪዳንን አንድ ባንድ አበጥረው የተማሩ ሰዎች ናቸው ተብሎ ነው የሚታወቀው። እና የሕግ ተማሪዎችና የሕግ ዶክተሮች ቴዎሎጂያን የሚባሉ ናቸው። ከዚህ የተነሳ አስቸጋሪ የሆነ የመጽሐፍ ቅዱስ ክፍሎችን የብሉይ ኪዳንን በማብራራት እና በሕጉ ላይ ለሚነሱ ጥያቄዎች መልስ በመስጠት በመተንተን ለሃይማኖቱ ከፍተኛ ድጋፍ ያደርጉ የነበሩ ሰዎች ናቸው። እና ከዚህ የተነሳ እነዚህን ጸሐፍቱን ዶክተሮች ስለሆኑ ህጉን ገልጠው መናገር ስለሚችሉ የሳንሄድሪን ቅድም ያልኳችሁ የሸንጎ አባላት ነበሩ። ከፈሪሳውያን ጋር ከካህናቶች ጋር አይለዩም ነበር እና አንዳንድ ጊዜ ያስተምሩ ነበር። እና ካላቸው የብሉይ ኪዳንና የሃይማኖት ጥናትና እውቀት የተነሳ ጌታ ኢየሱስን መቀበል የነበረባቸው ጸሐፍቱ ነበሩ። ምክንያቱም መመርመር ያውቃሉ ብሉይ ኪዳንን መተንተን ያውቃሉ። እና የትኛው ቦታ ላይ ስለ መሲህ ትንቢት እንደተነገረ የትኛው ቦታ ጌታ ኢየሱስን በትክክል እንደሚገልጠው መናገር የሚችሉ ሰዎች ነበሩ። አሁን ይህንን በተመለከተ አንድ ነገር መናገር ይችላሉ። ምንም አይነት የመጽሐፍ ቅዱስ እውቀት ቢኖራችሁ የደህንነት እውነት በልባችሁ ካልበራ፣ እና ጌታ ኢየሱስ ክርስቶስን እንደሚገባ ካላወቃችሁ እውቀት አያድንም። እውቀት አይጠቅምም። ትናንትና ድንገት የተላከልኝ አንድ ኢሜይል ነበረ እና የሆነ የጉግል ሃይማኖታዊ ዜናዎች ሲመጡ ጉግል ኢሜይል ያደርግልኛል እና የሚገርም ዜና ነው። በጀርመን ሀገር የሆነ ነገር ነው እና አንድ የፕሮቴስታንት ዶክተር የሆነ ኢትዮጵያ ያለ እና ጀርመን ሀገር ስለተሰራ አንድ ነገር ኢንተርቪው አድርገውት ነው እና እሱ ባለበት የጀርመን ሀገር ቤተ ክርስቲያን ውስጥ አክቹዋሊ ሊበራልስ ናቸው። ቤተ ክርስቲያኑ ቤተ ክርስቲያኑ ራሱ ኢኒሺት አድርጎ መጽሐፍ ቅዱስን ወደ አዲስ የጀርመን መጽሐፍ ቅዱስ ተርጉመውታል። እና ሲተረጉሙት ከ45 በላይ መጽሐፍ ቅዱስ ላይ የተጠቀሰ ኢትዮጵያ የሚለውን ስም ኩሽ ብለው ተርጉመውታል። በጣም ያሳዝናል። እና ኩሽ ብለው ተርጉመውት ያ ትርጉም ይፋ በጀርመን ቤተክርስቲያን ውስጥ እየተሰራጨ ስለሆነ ይሄ ኢትዮጵያዊ ኦሮሞ ነው። አክቹአሊ ሰውየው የኦሮሞ ፓስተር እዛ ቤተክርስቲያን ውስጥ ስላለ ይሄንን መግለጫ እንዲሰጥ ነበር የጋበዙት። እና ሰውየው የሚናገረው ነገር ቀጥታ ፖለቲካ ነው። እና ኢትዮጵያ የሚባለው ነገር ዘረኝነት ነው ብቻ የሚናገረው ነገር እና ኢትዮጵያ የሚባለው ስም መጽሐፍ ቅዱስ ላይ የተጻፈው በስተት ነው፣ እና የተሳሳተ ዓላማ ያላቸው ሰዎች ናቸው። እንደውም ስድብ ነው የሚል ነገር ነው። ኢትዮጵያ ተብለን እኛ ኢትዮጵያውያን መጠራታችን ስድብ ነው። እና ስለዚህ ያንን ያስተካከለ የመጽሐፍ ቅዱስ ትርጉም በጀርመንኛ ስለተዘጋጀ እኔ አም ፕራውዶፊት እና ኦርቶዶክስም ካቶሊክም ፕሮቴስታንትም ሊቀበለው ይችላል። ሰፊ ትንታኔን የሰጠው እና ግን ባዶ የማይጠቅም ፖለቲከኛ ዘረኝነት የተላበሰ ትንተና ነው የሰጠው ሰውየው። እና እውቀቱ አይደለም አሁን ሕይወት የሚሰጠው ለማለት ነው። ይህንን እንደ ምሳሌ የጠቀስኩላችሁ እና እነዚህ ጸሐፍቱ ያቃሉ ብዙ ነገር ግን የደህንነት እውቀት ውስጣቸው አልነበረም። ይሄ የጀርመን የኦሮሞ ዶክተር ያልኳቸው ሰውዬ የኦሮሞ ሃይማኖት፣ የጥንቱ ሃይማኖት ከክርስትና ጋር የተቀራረበ ነው። ኦሮሞዎች ድሮ ዋቀዮ ይሉ ነበረ እና ዋቀዮ ማለት የሚል ሪሰርች ሰርቶ ክርስትናና የኦሮሞ ሃይማኖት አንድ ነው ነው ያለው። ቶታሊ፣ ይሄ እውርነት ነው። የአማራ ሃይማኖት የድሮ ሃይማኖት እና ክርስትና አንድ አይደለም። የኦሮሞ የድሮ ሃይማኖትና ክርስትና አንድ አይደለም። እንዴት አንድ ሊሆን ይችላል? ስም ዋቀዮ የሚለውን እግዚአብሔር ነው ብለን መቀበል እንችላለን። የእግዚአብሔር አብ፣ ወልድ፣ መንፈስ ቅዱስን የሚያሟላ መስፈርት ካለው እግዚአብሔር ፈጣሪ መሆኑን ሪኮግናይዝ ካደረገ ያ ማለት ግን ኦሮምኛ ኦሮሞ የኦሮሞ ጥንታዊ ሃይማኖት እንዳውም ከስልምናም ከክርስትናም ጋር ነው። ሊደባለቁ የማይችሉ ነገሮችን አደባልቆ ሪሰርች ሰርቻለሁ የሚለው እና ይሄ እውቀቱ መንፈሳዊ ጥበብ መገለጥ፣ መንፈሳዊ መረዳት ይሰጣል ማለት አይደለም። ሰዎች የሚሳሳቱት እዚህ ላይ ነው። ጸሐፍቶቹ ለዚህ ትክክለኛ ማስረጃ ናቸው። ለነገሩ በጸሐፍቱ መጣልና መጠላት ጌታ ኢየሱስ ግድ ነበረበት። ምክንያቱም እሱ የሚተረጉሙ መጽሐፍ ቅዱስን በእውነቱ ላይ ተመስርቶ ነው። እነሱ የሚተረጉሙት በራሳቸው በያዝድ የሆነ የተሳሳተ አመለካከት ነበረ። ለምሳሌ አንድ መጥቀስ ይችላለሁ። እነዚህ ጸሐፍቱ ምን ይሉ ነበር? ጋብቻም በተመለከተ ማንም ሰው የፈለገውን ሴት ለማግባት ከፈለገ፣ ሚስቱም በሆነ ምክንያት መፍታት ይችላል። ብቻ ማድረግ ያለበት የፍቺ ደብዳቤ ሰጥቶ ማሰናበት ነው የፈለገውን ሰው ለማግባት እንደዚህ አይነት ትርጉም ይሰጡ የነበሩ ሰዎች ናቸው። ጌታ ኢየሱስ ግን ይህንን ሪጀክት አድርጎታል። ልክ አይደለም፣ ይሄ አባባል፣ ይሄ ትርጉም። ስለዚህ በጸሐፍቱ መጣል መጠላት ነበረበት። ምክንያቱም እሱ በእውነት ቆሞ ስለ እውነት ይናገር የነበረው ነገር ስህተታቸውን ስላጋለጠው፣ ግዴለሽነታቸውን ስላወጣባቸው፣ ለጥቅም ለጉራ፣ ለትምክት፣ ለትቢት መኖራቸውን ስለ አጋለጠባቸው ስለመሰከረባቸው ጌታ ኢየሱስ ክርስቶስን መናቅ እና መጥላት እንዲሁም እንዲገደል ሁኔታዎችን ማመቻቸት ነበረባቸው። እና እንግዲህ ተመልከቱ፣ የሰው ልጅ መከራ ሊቀበል በሽማግሌዎች በካህናት አለቆች እና በጸሐፍቶች ሪጀክት ሊደረግ ግድ ነበረ። ምክንያቱም በእውነት ስለቆመ እውነትን ለመግለጥ፣ እውነትን ለመስበክ ስለመጣ እና እውነትን ሰባኪዎችና እውነትን ተናጋሪዎች ከሆናችሁ መነቀፋችሁ፣ መገለላችሁ ሰዎች ስለ እናንተ ኢቨን መጥፎ ነገር ማውራታቸው የማይቀር እንደሆነ ማወቅ መረዳት እንዲገባንም ይሄ ያሳስበናል። ሶስተኛው በሰው እጅ የመገደሉና የመሞቱ ግዴታ ነበር። አሁን ሶስተኛው ግዴታ ተመልከቱ። ከሽማግሌዎች ከካህናት አለቆች ከጻፎች ሊጣል ሊገደልም እንዲገባው ያስተምራቸው ነበር። ይሄ ጌታ ኢየሱስ ክርስቶስ ይሄ መስት በእኔ ሕይወት መሆን ያለበት ነው ብሎ ነው ኤመስት ኢን ማይ ላይፍ የሚል ርዕስ ሳይሰጠው አይቀርም ብዬ ነው የማስበውና ደቀ መዛሙርቱ ይሰሙ ነበር። መገለል፣ መጠላት፣ መናቅ፣ መሰደብ፣ መከራ መቅመስ ያለ ነገር ነው ብሎ ነው የነገራቸው ይሄ የምጠብቀው የሚያጋጥመኝ ነገር ነው ብሎ ነው የነገራቸው እና ሶስተኛው ግን ይሄ በጣም ክላይማክስ ደረጃ ላይ እየደረሰው ነው። በሰው እጅ የመገደሉና የመሞቱ ሁኔታ ሊገደል አለ ጌታ ኢየሱስ። በከሶስተኛው ቀን በከሶስት ቀን በኋላ ሊነሳ እንዲገባቸው ያስተምራቸው ነበር። ደግሞም ይሄን ቃሉን ገልጦ ነበር የሚናገረውና ያብራራ። ግን እኔ አሁን ሊገደል የሚለውን ጥቂት እንድታስቡበት እፈልጋለሁ። ሊገደል የሚለው ሀሳቡ ፓሲቭ ነው። እገደላለሁ ነው የሚለው እኔ በተፈጥሯዊ ሞት አይደለም እምሞተው የሚል ነው ሀሳቡ። የአደጋ ሞት አይደለም። እነዚህ የተፈጥሮ ሞት፣ የአደጋ ሞት ከጥያቄ ውጪ አድርጎ በሰዎች እጅ እንደሚሞት ነው ጌታ ኢየሱስ ክርስቶስ እየተናገረ የነበረው። በሰው እጅ እገደላለሁ፣ ሰዎች ይገሉኛል ብሎ ነበር የሚናገራቸው። ይህንን ሀሳብ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 3 ላይ በተለይ ቁጥር 15 ላይ ያ ሊጎበኘው ሊጠይቀው ለመጣው ለኒቆዲሞስ ነግሮታል። ላንብብላችሁ። ምዕራፍ 3 ላይ በጣም ፌመስ የሆነው ጥቅስ ቁጥር 16 ነው። ሰዎች ሁሉ በቃላቸው የሚያውቁት ግን ቁጥር 15 ማሰብ በጣም አስፈላጊ ነው። ምን አለ ጌታ ኢየሱስ፣ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ነው ያሉ። ይሄ ይገባዋል የሚለው ቃል ነው። አሁን እዚ ጋር እኔ እያወራሁላችሁ ያለሁት እና የሰው ልጅ እንዲሰቀል ግድ ነው ነው ጌታ ኢየሱስ ክርስቶስ የሚለው መስት ነው ነው የሚለው የእንግሊዝኛው። እኔ ሙሴ በምድረ በዳ እባብን እንደሰቀለ፣ እኔ እኔ መሰቀሌ ግዴታ ነው አሁን ኒቆዲሞስ እያየ ያለውን ነገር እኔ ተናግሬበት አውቃለሁ። ጌታ የሱስ ሲናገረው የብሉይ ኪዳን አዋቂ የካህናት አለቃ አንዱ ስለነበረ ብሉይ ኪዳንን በደንብ ያውቅ ስለነበረ ሙሴ ያደረገውን ነገር በምድረ በዳ አይቶ እንደዚህ ሊሰቀል የሰው ልጅ አንተ እያለ ሳስብ እንዳልቀረ አስባለሁ። በእርግጥ ኒቆዲሞስ በኋላ ጌታን ተቀብሎ አምኖ ነው ጌታ ኢየሱስ ክርስቶስን እንደውም ከመስቀል ላይ አውርዶ እሱና የአርማቲያው ዮሴፍ የተባለው ሰው በጣም የታወቁ ሰዎች ናቸው። እነሱ ሁለቱ ናቸው የቀበሩት እና ጌታን ያመነ ሰው ሆኗል በኋላ እና ግድ ነው መገደሌ ግድ ነው ሊፍታፕ መደረጌ መሰቀሌ ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው እና መስቀል ላይ መሞቱ ጌታ ኢየሱስ ክርስቶስ ምርጫ አልነበረም ሊሆን አይሁን የሚባል ነገር ሳይሆን ግዴታ ነበር ቅድም እንዳልኳችሁ የውዴታ ግዴታ ውስጥ ነው ጌታ ኢየሱስ ክርስቶስ የገባው። የፍቅር ግዴታ ውስጥ ነው ጌታ ኢየሱስ የገባው። እሱ ባይሞት ኖሮ፣ መሞቱ ግድ ባይሆን ኖሮ በራሱ በኩል እኔና እናንተ መዳናችን በፍጹም አይቻልም ነበር። ይህንን ግዴታ ጌታ ኢየሱስ የወሰነው በራሱ ላይ ነው። እግዚአብሔር አብ አስገድዶት አይደለም። መንፈስ ቅዱስ አስገድዶት አይደለም። ራሱ በራሱ እዚህ ግዴታ ውስጥ በእግዚአብሔር ፈቃድና ምክር መሰረት ራሱ ነው የገባው ለዚህ ነው ጌታ ኢየሱስ ክርስቶስ መሰቀል አለብኝ በሰዎች ፍጡሬ ፍጡራኖቼ እኔ የፈጠርኳቸው መስቀል ላይ ቸንክረው ይገሉኛል ተሰቅየ መሞት ሞት አለብኝ የመስቀል ሞት አውቃለሁ የእርግማን ሞት ነው ግን የእርግማንን ሞት የእርግማንን ፍርድ በላዬ ላይ እወስዳለሁ እና በእርግማን ግድያ እገደላለሁ ብሎ ነው ጌታ ኢየሱስ እያስተማራቸው ያለው። በእርግጥ ደቀ መዛሙርት ሾክ ዶነዋል። በተለይ ጴጥሮስ፣ ቁጥር 32 ላይ ስትመጡ ጴጥሮስ ወደ እሱ ወስዶ ለብቻው፣ ልክ ይህንን ካስተማረ በኋላ ጴጥሮስ ብድግ ብሎ ለብቻው ወሰደውና ይሄ ሊሆንብህ አይገባም አይሁንብህ ብሎ ሲናገር ታያላችሁ። በጣም ሾኪንግ ነው፣ ግን ነበረ፣ እውነት ነበረ። ጌታ የሱስ ጴጥሮስን ገስጾታል። አሁን ወደዛ ውስጥ አልገባም፣ ግን ይሄ ግዴታ፣ የመሞት ግዴታ ጌታ ኢየሱስ ክርስቶስ በራሱ ላይ የወሰደው እኔና እናንተ እንድንድን፣ በፍቅሩ ይህንን ኃላፊነት ወስዶ በቀራኒው መስቀል ላይ ተሰቀለ። አንዳንድ ሰዎች ሰዎች በርትተውበት፣ በሃይል ኃይለኞች ሆነውበት እሱ ኃይል አቶ ደክሞ ወይም ራሱን ማዳል ማዳን የማይችል ሆኖ መስሏቸው ሲናገሩ ሰምተናል። ይሄ ሁሉ ከጥያቄ ውጭ ነው። ጌታ ኢየሱስ ክርስቶስ ፈቅዶ ነው ራሱን ለሞት ሰጥቶ የነበረው። ራሱን የማዳን ችሎታ አለው። ከሞት ራሱን አንስቷል። ላለመሞት በመስቀል ላይ ማድረግ ይችል ነበር። ግን የእኛ ሁኔታ በሙሉ ፊ ሁኔታ ውስጥ እንገባ ነበረ። ስለዚህ የሰዎችን እርግማን ለመውሰድ የኔና የናንተን የኃጢአት እርግማን እኛን ከእግዚአብሔር ጋር ለማስተራ ለማስታረቅ ብቸኛውና የእግዚአብሔር ጥበብ ሆኖ የተገኘው ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ መሰቀሉ ብቻ ነበር። ይሄ የእግዚአብሔር ጥበብ ነው፣ የሰው ጥበብ አይደለም። ይሄንን ነው ቤተ ክርስቲያን መስበክ፣ መናገር፣ መግለጥ ያለባት። ለዚህ ነው ጌታ ኢየሱስ ክርስቶስ ሊረገም ግድ የሆነው በመስቀል ላይ ሞቶ ለኔና ለናንተ የመዳን መንገድ መክፈት ግድ የነበረበት በዚህ በኔና በናንተ መዳን ምክንያት ነበር። እንግዲህ በመስቀል ላይ መሞቱ ግድ ነበረ። አራተኛው ዛሬ ጠዋት እዚህ ፓስተር ዋይገል ሲናገርበት ነበር። አራተኛውና እዚህ የመጨረሻ ጌታ የሱስ ክርስቶስ የተናገረው በሶስተኛው ቀን ከሞት መነሳቱ ነበር። ጌታ ኢየሱስ ክርስቶስ ተገደለ፣ ከሶስት ቀን በኋላ ሊነሳ እንዲገባው ትንሣኤ ደግሞ ግድ ነበረ። የመጨረሻው ነገር እና ብዙ አላቆያችሁም፣ አየሩ የሞቀ እንደሆነ አስባለሁ። የመጨረሻው ግዴታ የትንሣኤ ግዴታ ነበር። ጌታ ኢየሱስ ክርስቶስ ተቀብሮ አላከተመለትም። ብዙ ነቢያት ነን ያሉ፣ የሃይማኖት መሪዎች ነን ያሉ ሁሉም ሞተው መቃብራቸው አለ፣ ተረስተዋል። እንደሱ የተነሳ ማንም የለም። መሐመድ ብትሉ ሞቷል፣ ተቀብሮን የቀረው ኮንፊሽስ፣ ቡድሃ ሁሉንም መጥራት ትችላላችሁ። የሃይማኖት ጀማሪዎች፣ የሃይማኖት መስራቾች የነበሩ በእርግጥ የማይጠቅሙ ሃይማኖቶች ናቸው። ግን ጌታ ኢየሱስ ክርስቶስ ሞተ፣ በሰዎች ተገደለ፣ በሶስተኛው ቀን ከሞት ተነሳ። ይሄ መነሳቱ ግዴታ ነበረ። ጌታ ኢየሱስ በመስቀል ተሰቅሎ ተገሎ ቢቀር ኖሮ ደቀ መዛሙርቱ አሳዛኝ ኪሳራ ውስጥ ይገቡ ነበር። ሶስት ዓመት ሙሉ ተከትለውታል እና ሶስት ዓመት ሙሉ መከተል ባዶ ነበር የሚሆነው። እና ምናልባትም ቅድም ከደቀ መዛሙርት አንዱ ይሄ ሊሆንብህ አይገባም ብሎ የተናገረው እንዴ እስካሁን ተከትዬህ፣ ግራና ቀኝ ባለስልጣን እንሆናለን ጠቅላይ ሚኒስቴር፣ የምናምን ሚኒስቴር እንሆናለን ብለን ስናስብ ጉድ ልታረገን ነው ወይ የሚል አይነት ነገሮች ሳይገቡ አልቀሩም ግን ጌታ ኢየሱስ ክርስቶስ ተነሳ። ጌታ ይመስገን። ጌታ ኢየሱስ ክርስቶስ መነሳቱ ግዴታ ነበር በሶስተኛው ቀን። ይህንን ትንሣኤ ላይ ሶስተኛው ቀን ምን አይነት አመለካከቶች እንዳሉ ትክክል ያልሆኑ እና በእስልምናም በዚህ በሊበራል ቴዎሎጂ አካባቢ ወደ ስቅለት አካባቢ ስንመጣ በደንብ አስረዳችኋለሁ። ግን የጌታ ኢየሱስ ክርስቶስ መነሳት የእሱ ስራ ተቀባይነት እንዳለው ማስረጃ ነው። በእርግጥ አምላክነቱ እርግጠኛ እንደሆነ የሚታይበት መንገድ ነበረ። ለደቀ መዛሙርቱና ለክርስትና እምነት ወሳኝ የሆነ ነገር ነበረ። ስለዚህ መነሳቱ ግድ ነበረ። እሱን ሞት ይዞት ሊቆይ የማይችል ነገር ስለሆነ መነሳቱ ግድ ነበረ። ደግሞም ሌላ ነገር ያረጋግጣል። እዚህ ላይ እንዳልኩት የትንቢት ፍጻሜ ነው። እኛ ሞተን የምንነሳ መሆናችንንም ያረጋገጠ እውነታ ነው። ተመልከቱ፣ እኛ ሁላችንም አንድ ቀን እንሞታለን። ምንም ጥርጥር የለውም። ግን ሞት የመጨረሻችን ሊሆን አይችልም። ደግሞም አይደለም። ምክንያቱም እኛ ከእንስሶች የተለየ አፈጣጠር ነው ያለን በእግዚአብሔር አምሳልና በእግዚአብሔር መልክ ስለተፈጠርን ውስጣችን ምን የሚባል ነገር አለ? ነፍስ ወይም መንፈሳዊ አካል የሚባል ነገር አለን። ይሄ መንፈሳዊ አካላችን ለዘላለም የሚኖር ነው። ለዚህ ነው ለዘላለም ከእግዚአብሔር ጋር ወይም ለዘላለም ገሃነ መሳት ውስጥ ከሁለት አንዱ ጋር ነው የምንወድቀው። እና ገሃነ መሳት ውስጥ በተፈጥሯችን ለመግባት የተመደበብን ሰዎች ነን ምክንያቱም ኃጢአተኞች ስለሆነ። ግን ጌታ ኢየሱስ ክርስቶስ መጥቶ እነዚህን ግዴታዎች የፈጸመው እኛ ከእግዚአብሔር ጋር ታርቀን ለዘላለም መንግሥተ ሰማይ ውስጥ እንድንገባ ነው እና ከእግዚአብሔር ጋር የታረቅን በሙሉ ባንታረቅም እንኳን ትንሣኤ የሚባል ነገር ሁላችንም እናገኛለን። ከሞት እንነሳለን። ከሞት ተነስተን ግን የት የሚለውን ነገር የሚወስነው አሁን እዚህ ጌታ ኢየሱስን ማግኘታችንና አለማግኘታችን ነው። ታዲያ ጌታ ኢየሱስ ክርስቶስ ከሞት መነሳቱ ግድ ነበረ። ከሞት ተነስቷል። መሰቀሉ ግድ ነበር። ተሰቅሎ ሞቷል። መጣሉ መናቁ ግድ ነበር። መከራ መቀበሉ ግድ ነበር። እነዚህ ሁሉ ግዴታዎች ለማ ለእኛ የተደረጉ ግዴታዎች ነበሩ። ግን ይህን አራተኛው መጨረሻው ነጥቤ ላይ ማጠቃለያ ላይ መጣና በጌታ ላይ የተጣሉት ግዴታዎች ለምንድን ነው የሚለውን አልፎ አልፎ ተናግሬባቸዋለሁ። እኛም በተመለከተ ግድ መሆን ያለበት ነገር አለ ወይ? አዎ፣ ጌታ ኢየሱስ ክርስቶስ ግድ ሆኖበት ተሰቅሎ ሞቷል። እኛ ደግሞ ለመዳን የምንፈልግ ከሆነ የግድ የግድ ማመን አለብን። ማመናችን መስት ነው። እማናምን ከሆነ በጌታ በኢየሱስ ክርስቶስ የሚያጋጥመን ነገር ሲኦል ነው። ምንም ጥርጥር የለውም። ስለዚህ ማመናችን ግድ ነው። እምነት የሚባለው ነገር የራስ ጉዳይ ነው ብታምን ባታምን የሚል ነገር በዚህ ዘመን እንዳለ ታውቃላችሁ። እዚህ ጋ ስለ ፖስት ሞዴርኒዝም ጥቂት ነገር መናገር አስብ ያለሁ። አሁን ያለንበት ዘመን ሞዴርኒዝም የሚባለው ዘመን አይደለም፣ ፖስት ሞዴርኒዝም የሚባል ዘመን ነው። በፖስት ሞዴርኒዝም ውስጥ ፖስት ሞዴርኒዝምን የሚመራው አመለካከት ምን የሚል አመለካከት ነው? ሰው ሁሉ እንደፈለገው ነው መኖር ያለበት የሚል አመለካከት ነው። ሰው ሁሉ የፈለገው መንገድ መምረጥ ይችላል። አንድ ሰው የመረጠው መንገድ ለራሱ ትክክል ነው። ገደልም ውስጥ የሚያስገባ ይሁን፣ ሰማይም ላይ የሚያስወጣ ይሁን ማንም ሰው የማንንም አመለካከት መንቀፍ የለበትም የሚል አመለካከት ያለበት ዘመን ነው። በጣም መጥፎ ዘመን ነው። ስለዚህ መስት የሚለው ቃል በዚህ በፖስት ሞዴርኒዝም ውስጥ ፖፑላር አይደለም፣ እንደውም አይፈለግም። መስት የሚባል ነገር እንድትሰሙ እንኳን አትደረጉም። እንደፈለግህ መስት የሚባል ነገር የለም። እንደወደድህ የሚለው ቃል ነው። ምን አገባህ፣ ምን አገባሽ የሚለውን ነገር ሰዎች መናገር የጀመሩት ከዚህ የተነሳ ነው እና መስት የሚለው ቃል በዘመናችን የተጠላ ነው፣ የማይፈለግ ነው። ግን አስፈላጊ ነው። መስት ጌታ ኢየሱስ ክርስቶስን መስት የግድ ያላገኘን ከሆነ የግድ ደህንነትን በውስጣችን ያላገኘን ከሆነ የግድ ብንወድም ባንወድም ሲኦል ውስጥ መግባታችን የማይቀር መንግስተ ሰማይ ለመግባት የምንመኝና የምንፈልግ የምንጠማ ከሆነ ግድ ደግሞ በጌታ በኢየሱስ ላይ ማመን አለብን። ጌታ ኢየሱስን ደግሞ ለማመን ግድ ንስሐ መግባት አለብን። ስለዚህ መስት የሚለው ቃል ግዴታ የሚለው ቃል በጌታ በኢየሱስ ላይ እንደነበረ ሁሉ በእኔና በእናንተም ላይ እኩል ግዴታዎች አሉብን። ማመን ግዴታችን ነው። ንስሐ መግባት ግዴታችን ነው። ወደ ጌታ መምጣት ግዴታችን ነው አለ። በለዛ ሳንወድ ሳንፈልግ፣ በማታለል የሚያስገድደን ኃይል ኃጢአት፣ ዓለም፣ ሰይጣን ወደ ሲኦል ይዞን ግድ ይሄዳል። ስለዚህ ይሄ ኃጢአት ዓለም ያለፈቃዳችን በተፈጥሯችን ወደ ሲኦል የሚወስድ ግዴታ ሲሆን፣ እዚህ ጋር ግን እንደ ውዴታ ግዴታ የምንጠየቀው ብናምን እንደምንድን፣ ጌታ ኢየሱስ ጋር ብንመጣ እንደሚቀበለን፣ በጌታ በኢየሱስ በኩል ከእግዚአብሔር ጋር መታረቅ እንደምንችል፣ ይሄ ማንም ሰው ሊጠላው ይችላል በሕይወታችን ማድረግና መፈጸም የሚገባን ግዴታ ነው። በጌታ ላይ የተጣሉት ግዴታዎች ለእኛ ጥቅም ነው፣ እኛንም ደግሞ ግዴታ ውስጥ እንድንገባ የሚያደርግ ነው። እዚህ ግዴታ ውስጥ ብንገባ እግዚአብሔር እረኛችን ይሆናል፣ እግዚአብሔር አዳኛችን ይሆናል፣ እግዚአብሔር ጓደኛችን ይሆናል፣ እግዚአብሔር ጠባቂያችን ይሆናል፣ እግዚአብሔር መሪያችን ይሆናል። ሰይጣንና አለም በእኛ ላይ ኃይል አይኖራቸውም፣ ኃጢአትም ስለዚህ ወደዚህ ግዴታ ውስጥ እንድንገባ ያ የጌታ ግዴታ እኛንም ግድ እንደሚለን እንድናስብ ላሳስባችሁ ነው። መቼም አስደናቂ እውነት ነው። እግዚአብሔር ይባርካችሁ። ጌታ ቃሉን በልባችሁ ያሳድር።